You're with SBS Radio. Find more great stories in your language at sbs.com.au. For SBS Radio, download the Madrigo Na Masigmothalen, Bulu Programun, and Date Madam at the yeah, Mitchell Omeradat sbs.com.au/samharikrigovnew. The coronavirus worsening, so people are scared to go. We're telling them ፖለቲካዊ ጋሬጣንም ደቅኗል። ወረርሽኙ የህብረተሰብ ጤና ላይ የደቀነውን አደጋ ተከትሎም ኢትዮጵያ ብሔራዊ ምርጫ ቦርድ ለነሐሴ 23 2012 ቀን ቆርጦለት የነበረው አገራዊ ምርጫ እንዲሸጋሸግለት ለህዝብ ተወካዮች ምክር ቤት ለማቅረብ ግድ ተሰኝቷል። ምርጫው በወቅቱ የማይካሄድና በስልጣን ላይ ያለውም መንግስት የስልጣን ዘመኑ በሮሃ መስከረም የሚጠናቀቅ ከሆነ የስልጣን ክፍተት ህገ መንግስታዊ ውዝቀት ከመከሰቱ በፊት አራት አማራጮችን እነሆኝ ሲል የጠቅላይ ሚኒስትር አብይ አስተዳደር አቅርቧል። የአማራጮቹን ፋይዳና ትርጓሜ አስመልክተን ከረዳት ፕሮፌሰር ዘመላክ አይተነው፣ በደቡብ አፍሪካ ዌስተርን ኬፕ ዩኒቨርሲቲ ፌሎ እና በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናቶች ማዕከል ዋና ዳይሬክተር ጋር ተናግረናል። አራተኛው የህገ መንግስት ትርጓሜ መጠየቅ የሚል ነው። ህገ መንግስታዊ ትርጓሜ መጠየቅ ሲባል ምን ማለት ነው? በዚህ እሳቤ ህገ መንግስታዊ ትርጓሜ የሚጠየቀውስ በምን ወቅት ወይም ሁኔታዎች ሲከሰቱ ነው? ሁለት ነገሮች አሉ፣ ይህንን ነገር በተመለከተ አንደኛ፣ የአማራ ክልል የፕሬዚደንት የህግ አማካሪ መሰለኝ ተመራ ጽድቅ እሳቸውን ጨምሮ ህገ መንግስቱ የፓርላማውን እድሜ በአምስት አመት ገድቦታል። አምስት አመት ይላል። አምስት አመት ቁጥር ነው። ቁጥር አይተረጎምም። ስለዚህ ህገ መንግስታዊ ትርጓሜ የሚባል ነገር ኢሹ መሆን የለበትም የሚል አመለካከት አለ። ከአንዳንዶች ፖዚሽን ፓርቲዎች ከእናተ ወለደቱ ከእናተ ጃዋር አካባቢ እየሰማን ያለነው ነገር ምንድን ነው? ግልጽ ነው። ግልጽ የሆነ ህገ መንግስት አንቀጽ አይተረጎምም የሚል ነው። ስለዚህ አንደኛው የመጀመሪያ ይሹ ግልጽ ነው አይደለም የህገ መንግስት ግልጽ ነው የሚባለው መቼ ነው? ግልጽ ነው ማለት የሚችለው ማን ነው የሚለው አንድ ይሹ ይመስለኛል። ከዚህ አንጻር አንደኛ ግልጽ ነው፣ ግልጽ አይደለም የሚል ጭቅጭቅ ካለ እራሱ ግልጽነት የጎደለው ነው ማለት ነው። ሁሉም ሰው ካልተስማማበት ትርጓሜ ያስፈልገዋል። እኔም፣ አንተም ማናችንም ስለ ህገ መንግስቱ በምናወራበት ጊዜ እንዲህ ነው እንዲያህ ነው ስንል ራሳችንን አስተያየት ስንሰጥ ህገ መንግስቱ የሚለው ይህንን ነው ስንል በመሰረቱ እየተረጎምነው ነው። ስለዚህ የእኔ ግልጽ ነው የምለው ሰው ትርጓሜ ነው ተቀባይነት ማግኘት ያለበት ካላልን በስተቀር ግልጽ ነው በሚል መተው ትንሽ አስቸጋሪ የሚሆን ይመስለኛል። ይህንን ወደ ሁለተኛ ጥያቄ ልመለስና ህገ መንግስትም ሆነ የትኛውም ህግ ተረጎመው መቼ ነው ለሚለው ሁለት ነገሮች አሉ። አንደኛ በእርግጥ ለህግ ትምህርት ቤትም ስንማር የትኛውም የህግ ፕሮቪዥን አንቀጽ ግልጽ ከሆነ እና በቀጥታ ላለው ኬስ እንግዲህ ግልጽ መሆኑንም አለመሆኑንም ዲተርምን የሚያደርገው ሊወሰን የተፈለገው ኢሹ ነው። ያንን የተነሳውን የህግና የህገ መንግስት ጥያቄ ያንን ገቨርን ከሚያደርገው ከህግና ህገ መንግስት ጥያቄ አንጻር ስታየው ቀጥተኛ መልስ የሚሰጥ ከሆነ ወደ ትርጓሜ መግባቱ አስፈላጊ ላይሆን ይችላል። ስለዚህ ግልጽ ሲሆን አይተረጎምም የሚለው አንደኛው ነው። ሁለተኛው ግን አንዳንዴ ግልጽ ይመስልና ከላይ ሲታይ የህገ መንግስቱ አንቀጽ ግልጽ ይመስልና፣ እንዳሁኑ በቀጥታ ግን ስራ ላይ ሲውል አላስፈላጊ ውጤት ያመጣል ነው አሁን ያለውን የህገ መንግስት ግልጽ ነው የተባለውን እና እንዳለ ይተግበር ብንል መስከረም ሰላሳ ላይ ፓርላማ ውስጥ ያሉ ሰዎች እቃቸውን ጠቅልለው ወደየቤታቸው ይሄዳሉ። ጠቅላይ ሚኒስቴሩም እንደዚህ ሁቃቸውን ሰብስበው ከጠቅላይ ሚኒስቴር ቢሮ ይወጣሉ። መንግስት አይኖረንም ማለት ነው። ህገ መንግስቱን ያለቀቁት ሰዎች እንዲህ አይነት ሪዛልት እንዲመጣ ወይም እንደዚህ አይነት ውጤት እንዲመጣ አስበዋል? ፈቅደዋል ወይ የራሱ ጉዳይ ብለው ነው ወይ አምስት አመት ላይ የገደቡት የሚለው ትንሽ ቆም ብለን እንድናስብና አይ አደለም የሚል ከሆነ ደግሞ ምን ማለቱ ነው? አምስት አመት ሲል ምናልባቱም፣ አምስት አመት ሲል ምንም ችግር ባልተፈጠረበትና ምርጫ መካሄድ በሚቻልበት ጊዜ ማለቱ ነው ነኝ ነገር ግን ኤክሰፕሽናል ኬዞች ሲነሱ፣ አሁን እንዳለ ፓንደሚክ እና የመሳሰሉት ነገሮች ሲነሱ ይህ የህገ መንግስት አንቀጽ የግድ ስትሪክትሊ አፕላይ አይሆንም ማለቱ ነው ወይ የሚሉ አይነት ጥያቄዎችን የሚያስነሳ ይመስለኛል። አደራ እዚህ ጋር ሳይድ ይዤ አደለም። የዚህ የመንግስት አፕሮች ትክክል ነው፣ የመንግስት አፕሮች ትክክል አደለም የሚለው ሳይሆን ህገ መንግስቱን አናላይዝ ከማድረግ አንጻር ብቻ ነው ካልኩ በኋላ የህገ መንግስት በኔቸሩ በተፈጥሮ ፖለቲካዊ ማህበረሰባዊና ኢኮኖሚያዊ ፕሪንስፕሎችን የያዘ ነው እና በጣም ሎድት ነው። እያንዳንዱ አንቀጽ በጣም ብዙ ነገሮችን ከበር እንዲያደርግ በሚችል መልኩ ነው የሚቀረጸው እና አንዷም አንቀጽ ግልጽናትና ምንም ትርጓሜ አይሻትም ብሎ ማለት አይቻልም። የኔ አቋም ትክክል ነው የሚል ከሆነ የግድ የሚዳኝ ያስፈልጋል እና ያኔ ነው የሚዳኘው ጋር ሄደ ወይም ደግሞ የህገ መንግስት ትርጉም ላይ ፋይናል ሴ ያለው ኢንስቲቱሽን ጋር ሄደ እሱ ወይ ግልጽ ነው ብሎ ሊወስን ይችላል፣ ወይ ግልጽ አይደለም ብሎ ሊወስን ይችላል። ስለዚህ ይሄ ነው አንደኛው ጉዳይ። ሁለተኛው ጉዳይ ህገ መንግስት ትርጓሚ የሚነሳው መቼ ነው የሚለው ነው። ከህገ መንግስቱ አንቀጽ ግልጽነትና ግልጽ አለመሆን በተለየ ከስነ ስርዓት አንጻር ማለት ነው። ህገ መንግስት ውስጥ ምናልባት አሁን አንዳንዶቹ መከራከሪያዎች ምንድን ናቸው? ኢምፕላይ የሚያደርገው ሁለት ተከራካሪ ወገኖች በሆነ ጉዳይ ፍርድ ቤት ሄደው ሲከራከሩ የተወሰነ የህገ መንግስት አንቀጽ ያንን ክርክር ለመፍታት መተርጎሙ አስፈላጊ ሆኖ ሲገኝ የእንደዚህ አይነት ህጋዊ ክርክሮችን ለመፍታት ወደ ፌዴሬሽን ምክር ቤትና ወደ ህገ መንግስታዊ አጣሪ ጉባኤ በመሄድ ይተረጎማል የሚል እንድምታና ያለው ይህ በሌለበት አሁን ተከራካሪ ወገኖች የሉም። መንግስትና ኦፖዚሽን ፓርቲዎች አልተካሰሱም ወይም ግለሰቦች አልተካሰሱም። በዚህ ሁኔታ ውስጥ አይደለም ያለ ነው እና ይህ በሌለበት ሁኔታ ህገ መንግስታዊ ትርጓሜ ማንሳት ራሱ ተገቢ አይደለም፣ ከስነ ስርአት አንፃር ተገቢ አይደለም። ሁለተኛ ደግሞ ሀውስ ኦፍ ፌዴሬሽን ይሄ ስልጣን የለውም ኦፒኒየን መስጠት ምዝ ሊቲጌሽን በሌለበት ወይም ክርክር በሌለበት ህገ መንግስታዊ ትርጉም መስጠት አይችልም የሚል ክርክር ነው። ሁለተኛው ክርክር ደግሞ የፌዴሬሽን ምክር ቤት ራሱ የፖለቲካ ተቋም እንደሆነ እናውቃለን። የገዢ ፓርቲዎች ሰዎች ናቸው የሞሉት ከገዢ ፓርቲዎችም ደግሞ በፓርቲው እርከን ውስጥ የጠቅላይ ሚኒስቴሩ እና የካቢኔቱ የበታች የሆኑ ሰዎች ናቸው እና የጠቅላይ ሚኒስቴሩን ፕሮፖዛል ሪጀክት የሚያደርጉበት ሲችዌሽን የለም። ሁለተኛ ደግሞ የሀውሰ ፌዴሬሽን ራሱ የፌዴሬሽን ምክር ቤት ስልጣኑን የማራዘም ፍላጎት ይኖረዋል። አንደኛ ራሱ የፓርላማ ተርም ኤክስቴንድ ይደረጋል ብሎ ከወሰነ እንደሚወሰን የሚጠበቃል የራሱን እድሜ እያራዘመ ነው። ስለዚህ በራሱ ጉዳይ ላይ ራሱ ዳኛ እንዲሆን ማድረግ ነው። ከዚህ አንጻር ተገቢ አይደለም፣ ይሄ አካሄድ ተገቢ አይደለም የሚል ክርክር አለ። ሁለተኛው ክርክር በጣም ፌር የሆነ ክርክር ነው። ትክክለኛ ክሪቲሲዝም ነው። ችግሩ ግን አሁን ዲዛይን የተደረገው ይሄ የህገ መንግስት አተረጓጎም ስነስርአት የዛሬ ሀያ ምናምን አመት ነው አሁን ባለም ምስራት ይኖርብናል እንጂ ምን ማድረግ እንችላል የሚለው ነው። ኮንስቲትሽናል ኮርት የለንም ል እሱ ላይ ግን ያው የግድ መታሰብ ያለበት እና በዚሁ መቀጠል እንደማንችል ግልጽ እየሆነ ነው። ከአድቫይዘሪ ኦፒኒየን መስጠት አይችልም፣ ሊቲጌሽን መኖር አለበት፣ ተከራካሪ ወገኖች መኖር አለባቸው ከሚለው አንጻር አንደኛ ከመንግስቱ አይከለክለውም አድቫይዘሪ ኦፒኒየን እንዳይሰጥ ሁለተኛ ከዚህ በፊት የወጡ ህጎች አሉ። እስፔሻሊ የፌዴሬሽን ምክር ቤትንና የህገ መንግስት ጉዳዮች አጣሪ ጉባኤን ስልጣንና አሰራር የሚደነግጉ ህጎች እንደዚህ አይነት ኮንሰልተንሲ ነው የሚለው እንዲሁም የምክር አገልግሎት መስጠት እንደሚችሉ በቀጥታም በተዘዋዋሪ ይገልጻሉ። ከዚህ በፊትም አንድም ሁለቴ ሶስቴም የፌዴሬሽን ምክር ቤት ሀሳቡ ተጠይቆ የሰጠባቸው ኢንስታንሶች አሉ እና ከዚህ ከዚህ አንጻር ኦፒኒየኑን መጠየቁ ብዙም ችግር ሊሆን ይችላል። አሁን ስቲል አስቸጋሪው ሁኔታ ምንድን ነው የምንፈልገውን ያዝም ማለት ነው የሚሆነው የሚመስለው የፓርላማውን ህይወት ኤክስተንድ እንደሚያደርግ ኤክስፔክቱ የምናደርጋቸው ሪዛልቶች አሉ። በተዘዋዋሪ ቢሆንስ ለምሳሌ እስፔሻሊ ደግሞ የህገ መንግስት አጣሪ ጉባኤው ያልተጠበቀ እና ምናልባትም አሁን መንግስት አገኘዋለሁ የሚለው አይነት ትርጓሜ ባያገኝ ምንድን ነው የምንሆነው የሚለው ባይመስልም ያው እሱ ሌላ እሹ ይመስለኛል እና ያ ነው። አሁን ያነሱትን አክሎ የውሳኔዎቹ በእርግጥ መንግስት ባቀረባቸው ወይም በመንግስት በሚፈልገው መንገድ ሊሄድ ይችል ይሆናል። የሕገ መንግስቱ ትርጓሜ የተሰጠው በአንቀጽ 83 እና 84 ላይ ለዚሁ ለፌዴሬሽኑ ምክር ቤትና አጣሪ ጉባኤ ነው እና እነኚህ እስከ ነሐሴ መጨረሻ ማብቂያ ወይም የጣ ላይ ያለው መንግስት ስልጣን ዘመን ማብቂያ ከሚደርስ ድረስ እነኚህ አራት ነገሮች ቀርበዋል። ከአራቱ በየትኛው መንገድ ተሄዶ ምን አይነት ውጤት ቢመጣ ነው እርሶ ህጋዊነት ሊኖረው ይችላል ብለው የሚያስቡት? የእርሶ አማራጭ ህጋዊ የመፍትሄ ሀሳብ ምንድን ነው? ለመንግስት የሚሰጡት ምክር ሀሳብ ምን ይሆናል ለመንግስትም ሆነ ለተቃዋሚ ፓርቲዎች? በጽሁፎችም ላይ እንደጠቀስኩት በተቻለ መጠን ምንም ይሁን ምን መፍትሄው ከህገ መንግስቱ ባይወጣ እና ህገ መንግስቱን እና ህገ መንግስቱን ተከትሎ ቢደረግ ጥሩ ነው ባይነ ምክንያት ህገ መንግስቱን ወደጎን ጥለን የምናደርገው ነገር አንደኛ፣ ለሚቀጥለውም እንደዚሁ ፖለቲካ ችግር በገጠመን ቁጥር ህገ መንግስቱን ወደጎን በመተው ፖለቲካዊ መስጫ ማግኘት መሞከር በጣም መጥፎ ፕሬሲደንት ነው። ሁለተኛ፣ ህገ መንግስቱን ጥለው ደግሞ ያው በብዙ ነገር ላይ የማይስማሙ ፓርቲዎች አሁንም ስምምነት ላይ ባይደርሱ አገሪቷን ችግር ውስጥ የሚከትለው እና ምንም አይነት ኒሽር ይወሰድ ህገ መንግስቱ ስለዛ ጉዳይ ምን ይላል፣ እንዴት ይረዳናል፣ እንዴት ከግ ያደርገናል የሚል ጥያቄዎችን በማንሳት ቢነሱ ጥሩ ነው። ወጣለሁ ህገ መንግስቱ መነሻና መድረሻቸው ቢያደርጉ ማለት ነው። ከሌሎቹም ኦፖዚሽን ፓርቲዎች በዚች ሀገር ደህንነት፣ የኢኮኖሚያዊ መረጋጋት ላይ መብትም ትረስትም እንዳላቸው በመረዳት እነሱን ማሳተፍ የሚሳተፉበትም የሆን አይነት ፎረም አንድ ዶክተር አደም የሚባል ጓደኛ በጽሁፍ እንደገለጸው እንዲሁም በህግ ደረጃ የተቋቋመ የሆነ ፎረም አቋቁሞ እዛ ውስጥ አንዳንድ ውሳኔዎችን ከመወሰኑ በፊት እነሱ የሚማከሩበት ሰባቸው የሚሰማበት መንገድ ቢቋቋም ጥሩ ነው። ለአሁኑም ብቻ ሳይሆን ለወደፊትም ጥሩ አሰራር ሊሆን ይችላል። ግን ስፔሻሊ ደግሞ አሁን በጣም አስፈላጊ ነው ባይ ነኝ። ህገ መንግስት ትርጓሜው ላይ ወይም የመጨረሻ ውጤቱ ላይ ምን የሚያሳድርቦት ስጋት አለ? ምን የሚሰጦት ተስፋ አለ? በወደፊቱ የሀገሪቷ የፖለቲካ ስልጣን ክፍተት ሳይኖር ወደፊት አላማዊ በሆነ መንገድ ሁለተኛው የምርጫ ሂደት የሚሻገርበት መንገድ ስጋቴ ምንድነው? ትንሽ ከረር ያለ አቋም ያላቸው ህገመንግስቱ ግልጽ ነው ተርጓሚ ያስፈልገውም በሚለው ተገፉበት እና በኋላ ላይ የህገመንግስት ተርጓሚ አካል የሚያቀርበውን መፍትሄ ካልተቀበሉ ምናልባት ችግር ይፈጠር ይሆን የሚል ስጋት አለኝ። በሌላ መልኩ ደግሞ ተስፋ የማደርገው አሁንም እያሰብን ያለ ነው። ትልቁ ስጋታቸው የኦፖዚሽን ፓርቲዎቹን ምኖችን ምንድን ነው የህገ መንግስት ተርጓሚው አሁን ያለውን መንግስት ስልጣን ላልተወሰነ ጊዜ ፓንደሚክ ስላለ ኤሌክሽን መካሄድ ስለማይችል ስልጣኑ እንዲቀጥል ይፈቅዳል ህገ መንግስቱ ብሎ ቢተረጉምና ግዴታ ሳይጠልበት ማለት ነው። በዚህ ጊዜ ውስጥ ነጫ እንዲያካሂድ በዚህ ምር ጊዜ ውስጥ የሚቀጥለው ፓርላማ ስልጣኑን እንዲህ የሚል ሰም ካይንድ ኦፍ ረሜዲያል ኦርደር የሚባለ ዴክላራቶሪ ኦርደር የሚሉት አላቸው ሳይሰጥ ዝም ብሎ ትርጓሜውን ብቻ ተርጉሞ የሚያቆም ከሆነ ችግር ሊሆን ይችላል። ይሄ ለሌሎችም ስጋ ይፈጥራል እና መቼ ነው መንግስት ምርጫ ማካሄድ ያለበት ካልፈለገ ሲብን ወይም ሁለት አመትም ሶስት አመትም ህገ መንግስት ተርጓሚው ፈቅዶልኛል የሚል ሪላክስ ያደርግና እንደ እንዳንዳንዶች እንደሚፈሩትም ወደ ሳም ካይንድ ኦፍ ኦቶሪቴሪያን ክሰም ምንሄድ ከሆነ የሚለው እዛ እንደርሳለን ብዬ ባላስብም፣ ስጋታቸው ግን ተገቢ ያለነ ስጋት ነው ብዬ አላስብም። ስፋም አደርገው አሁን ይሄ ህገ መንግስት ተርጓሚው ኢንስቲትዩሽን ስፔሻሊ ደግሞ ሀውስ ኦፍ ፌዴሬሽን ግር ነው የፓወር ቫክዩም መኖር የለበትም ብሎ ከወሰነ እና አሁን ያለው መንግስት የሚቀጥለው ምርጫ ሲካሄድ ድረስ መምራት አለበት ብሎ ከወሰነ፣ በዛው አያይዞ ነገር ግን መንግስት የሚደረገውን ነገር ሁሉ አድርጎ በስድስት ወር በሰባት ወር ዴፍኒት በሆነ መልኩ ማለት ነው እና ደግሞ የተለያዩ ሲናሪዎችን ኢንክሉድ ባደረገ መልኩ መውሰድ ያለበትን እርምጃ ቢዘረዝር እና እንደ አድቫይዘሪ ትርጓሚው አድቫይዘሪ ከሆነ ይህኛውም አድቫይዘሪ ሊሆን ይችላል። ነገር ግን ትልቅ ፖለቲካል ዌይት ስለሚኖረው እንደዚ አይነት ኦርደሮችን፣ ደክላራተሪ ኦርደሮችን ቢያስቀምጥ የተቃዋሚ ፓርቲዎችም ስጋት፣ የኔም ስጋት፣ የሌሎችም ሰዎች ስጋት ምናልባትም ደግሞ የህገ መንግስት ትርጓሚውን ለመቀበል የሚያቀማሙበትን ምክንያትም የሚወስድ ይመስለኛል እና እንዲህ ሊደረግ ጥሩ ነው ላለ እንግዲህ ስጋቴና ተስፋዬ ይሄ ነው። ዶክተር ዘመላክ አይተነው በደቡብ አፍሪካ ዌስተርን ኬፕ ዩኒቨርሲቲ ፌሎ እና በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ና አስተዳድር ጥናቶች ማዕከል ዳይሬክተር ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፖድካስት